የኢትዮጵያ ሕዝብ ተወካዮች ምክር ቤት ዛሬ ባካሄደው ስብሰባ በኤልኒኞ ምክንያት ለተከሰተው ድርቅ መቋቋሚያ የሚሆን ከ14 ቢሊዮን ብር በላይ አጽድቋል። በሌላ በኩል ደግሞ በስብሰባው የተገኙት የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ለሱዳን የተሰጠ መሬትም ሆነ የድንበር መካለል የለም ሲሉ አስገነዘቡ። ዘጋቢያችን እስክንድር ፍሬው ዝርዝሩን ያቀርባል። የኢትዮጵያ የህዝብ ተወካዮች ምክር ቤት ዛሬ ያጸደቀው በጀት በበልግ ዝናብ መጥፋትና በኤልኒኖ ምክንያት ለተከሰተው ድርቅ ምላሽ የሚሆን ነው። መጠኑም ከ14 ቢሊዮን ብር በላይ ነው። የአስቸኳይ ጊዜ የምግብ እርዳታ ለሚያስፈልጋቸው ዜጎች ከሚጠበቀው 25 ቢሊዮን ብር ከግማሽ ያለፈ ለድርቅ እየተመደበ ያለው በጀት መጠን የሀገሪቱ አቅም ማደጉን እንደሚያሳይ የጠቅላይ ሚኒስትር ኃይለማርያም ደሳለኝ እምነት ነው። እኛ ለድርቅ የምናወጣው ሀብት የዛሬ አስር አመት አስራ አምስት አመት ቢሆን ኖሮ የሀገሪቱ ባጀት ይሆን ነበር። ለዚህ የሚመጣው እስካሁን ድረስ ሁላችሁም እንደምታውቁት መንግስት በሙሉ አቅሙ ድርቅን ለመቋቋም የገባበት ስራ የተሰራው በዚህ ድርቅ ወቅት ነው ከዚህ በፊት የተወሰነ መጠባበቂያና ከለጋሾች በሚገኝ እርዳታ ነበረ የሚቀጥል የነበረው። ጠቅላይ ሚኒስትሩ ከፓርላማ አባላት ለቀረቡላቸው ጥያቄዎች በሰጡት ምላሽ ስለ ኢትዮ ሱዳን ድንበርም አንስተዋል። ለሱዳን የተሰጠ መሬት የለምን ያሉት ስለ ድንበር ማካለል የሚሰራጩ መረጃዎችም እየተሳሳቱ መሆናቸውን የተናገሩት የሱዳንና የኢትዮጵያ ድንበር እንዳልተካለለ ቀድሞ የሚታወቅ ነው። ዛሬም ያለ አጀንዳ ነው። ስለዚህ ይህ ጉዳይ በሂደት ላይ ያለ በመጨረሻም ደግሞ የእኛ ህዝብ የድንበር ኮሚሽኑ የሚያቀርባቸውን ሀሳቦች ተወያይቶበት የሚደርሰው ድምዳሜ የሚደረስበት ጉዳይ እንጂ እነሱ እንደሚሉት ዝም ብሎ እየተነሳ ተቆርሶ የሚሰጥ ነገር ሊሆን አይችልም። ጠቅላይ ሚኒስትሩ በፓርላማ ቆይታቸው በሌሎች ወቅታዊ ጉዳዮች ላይ ማብራሪያ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ